የወጣቶች ዓለም እጸገነት በፍቃዱ ወልዴ ትባላለች። ሰው የሚያውቃትና የሚጠራት ግን ኤልዳና ወልዴ በሚለው ስሟ ነው። ወጣቷ የጀርመኖቹ ኬፍደብሊው ተቋም እና ሶሻል ኢምፓክት ድርጅት በትብብር ባዘጋጁት የመጀመሪያው የስራ ፈጣሪዎች ውድድር ተሳትፋ ማክሰኞ ዕለት ከሶስት ተሸላሚዎች አንዷ ለመሆን በቅታለች። ይህም አንድ አመት ገደማ በፊት በመሰረተችው በመላ ኮፊ ወይም በመላ ቡና በተሰኘ ማሰልጠኛ ድርጅት አማካኝነት ነው ስሙን በመላ ቡና ወይም በመላ ኮፊን ያላችሁት እና ስሙ ምን ለማለት ነው? ከምን የመጣ ነው? በመላ ያልንበት ምክንያት ሁለት ቃላት ነው ያዛመድ ነው። ቢ የእንግሊዝኛው ቢ ነው መሆን። መላ ደግሞ የአማርኛው ቃል ሆኖ መላ ነው የኛ መላ መላ መሆን ማለት ነው። የምንጠቀምበት ትልቁ ነገር ቡና ነው። የህይወት ህይወት ለመቀየር ማለት ነው። ህይወትን ብቻ ሳይሆን የሁላችንንም ስራ እድል የሚከፍትልን ነገር ነው የኢትዮጵያንን ቡና ማስተዋወቅ እግረ መንገዳችንን የያዝነው ከተለያዩ የቡና አምራች ገበሬዎች ጋር አብረን እንሰራለን። በጣም ብዙ ህይወት ነው የሚነካው የቡና ጉዳይ እና ትልቅ ጥቅም አለው ብለን እናስባለን። እዛ ነው በመላ ያልነው። ሌላው መላ ወይም መፍትሄ እንዲሆን የተፈለገው ደግሞ ለስደተኞች ነው። ሶሻል ቢዝነስ ነው። ኮንሰፕቱ ሶሻል ኢንተርፕራይዝ ነው። እሱም ቡና መሸጥና መለወጥ ብቻ ሳይሆን ቡናውን በመጠቀም እዚህ በስደት ላይ የመጡ ልጆችን ህይወት መቀየር ነው። በብዛት በተለይ ደግሞ ከቡና አገር የመጡ ልጆችን ማለት ነው። አሁን እንደኛ እንደ ኢትዮጵያኖች ኤርትራውያኖችም ትልቅ ኮፊ ካልቸር አላቸው። የተለያዩ ሰዎችን ያንን በማካተት ነው አብረን የምንሰራው እና ያው እነሱ ከቡና አቆላል ወይም ደግሞ ከቡና መረጣ ጀምሮ እስከ አቆላሉ። ከዛ በኋላ የቡና ቀመሳ አለ። ከዛ በኋላ የቡና አሰራር አለ በማሽን ከዛም በኋላ የቡና ሽያጭ አለ። ይህንን ነገር ነው የምናስተምራቸው ከኛ ጋር ይህን ትምህርት ጨርሰው ሲወጡ የተለያየ ቦታ፣ የተለያየ ቡና ድርጅቶች ውስጥ እንደነ ስታርባክስ ወይም በተለያዩ ካፌ ሾፖች እዚህ ያሉት ማለት ነው ሄደው እንዲሰሩ እድል እንከፍትላቸዋለን። በመላ ቡና በአሁን ሰዓት አምስት አባላት አሉት የሚጠቀመው የኢትዮጵያን ቡና ሲሆን ወደፊት የኮሎምቢያና የቬትናምንም ቡና የማስመጣት እቅድ አለው። የ31 ዓመቷ ኤልዳና ኑሯን በጀርመን ካደረገች ስምንት ዓመታት ተቆጥረዋል። በዚህ መሀል ለአንድ ዓመት ወደ ታይላንድ በመሄድ የአንደኛ ደረጃ ተማሪዎችን የእንግሊዝኛ ቋንቋና የስዕል ትምህርት በማስተማር ማህበራዊ አገልግሎት ሰጥታለች። ወደ ጀርመን ተመልሳም የሁለተኛ ዲግሪዋን በመንግስታዊ ያልሆኑ ድርጅቶች አስተዳደር ማለትም ኤንጂኦ ማኔጅመንት አጠናቃለች። ከዚህም በተጨማሪ ኤልዳና ከውጭ አገር አስጎብኚዎች ድርጅቶች ጋር በመሆን ወደ ኢትዮጵያና ታይላንድ የሚጓዙ አገር ጎብኚዎችን በመላክ ዘርፍም እንደሰራች ትገልጻለች። በመጨረሻ ግን በቡና ንግዱ ለመጽናት ወስናለች። ልምዱን የቀሰመችው ደግሞ በተለያየ መንገድ ነው። ቡና ቆላ ልምዱን እውነት ለመናገር ከሰዎች ጋር በመስራት ነው የለመድኩት። እኔ ለራሴ ቡና አዘጋጅ ነበረ ሰራ ነበር። ፌስቲቫሎች ላይ ተማሪ እያለሁ በነበረበት ጊዜ በዛ ሰዓት ብዙ ኢንትረስት እንደነበር አይቻለሁ። ፍላጎቶችን አይቻሉ እዚህ ያሉትን ሰዎች የኛም ቡና ይወዱታል። ይህን በማድረግበት ሰዓት ከኔ ጋር የሚሰሩ የተለያዩ የቡና ቆዮዎች ነበሩ፣ በተለያየ ቦታዎች እነሱ የኔን ቡና ሲቆሉ አይ ነበረ። የቡና አሰራር ዘዴዎቹን ግን የተማርኩት ትምህርት ቤት ሂጄ ነው። ሆቢ ነበረ ቡና መስራት የቡና ትምህርት ቤት የሚባል ቦና አለ። ይህን የቡና አሰራር ዘዴዎች ነው የሚያስተምረው። እየሄድኩኝ ማታ ማታ ጎበኘ ነበር እዛ እየሄድኩኝ እማር ነበር ይሄንን። ስለዚህ ሁለቱ አጣምሬው ነው እዚህ ኮንሰፕት ላይ የተጠቀምኩት። የቡናው ጥራት ብቻ ሳይሆን ቡናውን የሚያፈላው የሚያዘጋጀውም ሰው ለበመላ ቡና ወሳኝ ነው ትያለሽ። ለምን ተጠቦ የሰራውን ሰው ብዙ ጊዜ አናስተውለውም። አደለ ዝም ብለን አዘን ቡናችን ይዘን ነው የምንሄደው። አሁን ግን ከቡናው ጀርባ ብዙ ታሪክ እንዳለ ማወቅ ይገባቸዋል። ቡናውን ቡናውን የሚተክለው ሰው በምን አይነት መንገድ እንደተከለው ሊያውቁ ይገባቸዋል። ይሄን ማክበር አለብን። ቡናውን የሚሰራውም ሰው የራሱን የህይወት ታሪክ ይዞ ነው እዛ ጋር ቆሞ ቡና የሚሰራው። ይህም ሊከበር የሚገባው ነገር ነው። እና ኳሊቲውን ብቻ አደለም የምናየው የሚሰራውም ሰው ታሪክ ሁሌ ይዞት አብሮት የሚገባውን ታሪክ ቡና ለመስራት ሲገባ ወይም ቡና ሊተክል ሲሄድ ይዞት የሚሄደውን ታሪክ ሊሰሙ አገር ዓለም እንዲያውቀው እንፈልጋለን። በመላ ቡናን ጨምሮ በመላው ጀርመን የሚገኙ የስራ ፈጣሪዎች ስራ የተገመገመው በዳኛ በመጨረሻም በኢንተርኔት በተሰጠ የህዝብ ድምፅ ነው። ኤልዳና ስሯ ኢትዮጵያውያን ዘንድ ብቻ ሳይሆን በአጠቃላይ በጀርመናውያን ዘንድም ተቀባይነት እንዳገኘ አትጠራጠርም። አሁን እዚ ያለንበት አካባቢ መፍትሄ የጠፋበት አካባቢ ነው። ብዙ ስደተኛ የበዛ ነው። ምንድን ነው የምናደርጋቸው ሀሳብ ላይ ናቸው አይደለም? ስለዚህ የተሻለ ነገር ስትመጪ እነሱንም አብረሽ ኢንተግሬት ስታደረጊያቸው ደስ ነው የሚላቸው እሱም ብቻ ሳይሆን ደግሞ የሚወዱትን ነገር ነው የምንሰራው የወጣን ስናስተዋወቅ አይከብደንም ነበረ ሁሌ አይን የሚይዝ ነገር ነው ሁሉም ሰው ይመኛል ምን አለበት እኔ አካባቢ ትንሽዬ ኮፊ ሾፕ ብትኖር የእናንተን ቡና የሚሸጥ የሚል ሰው ብዙ አለ እና ሰው ለማግኘት አልከበደንም የስፔሻል ኢምፓክት አዋርድ ማለትም የተለየ ተጽዕኖ ፈጣሪ ሽልማት ተሸላሚ የሆነችው ኤልዳና የአምስት ሺህ ይሮ የገንዘብ ሽልማት አግኝታለች። ሌሎቹ ሁለት የስራ ፈጠራ ተሸላሚ የሆኑት የስራ ፈጣሪዎች እያንዳንዳቸው የሀያ ሺህ ይሮ ባለቤት ሆነዋል። ኤልዳና ይህ ሽልማትና እውቅና ማግኘት የበለጠ በስሯ እንድትገፋና ጥገኝነት ፈላጊዎች በአግባቡ እንዲሰለጥኑ በረከፍቶላታል። ትሬኒንጉንም የተመዘገቡ ልጆች አሉ፣ ተጀምረዋል ከተለያዩ ሀገር የመጡ ልጆች ናቸው የተመዘገቡት ለጊዜው እንደ ፒሎት ፕሮግራም ነበር የምንሰራው ለሙከራ ማለት ነው የሙከራ ስራዎችን እየሰራን የተወሰኑ ልጆች ወጥተዋል ይሄ ማለት ግን ሙሉ ለሙሉ መሰጠት ያለበትን የትሬኒንግ ሰዓት ሰጥተናቸው አይደለም የሶስት ወር ትሬኒንግ ነው ኖርማሊ መሆን ያለበት ይሄንን እስከ ዛሬ ድረስ ለእነሱ የሚከፍልላቸው ሰው አላገኙም እና እኛ ከኪሳችን ነበር ምንከፍለው ያላቸውን ሰዓት ከአሁን በኋላ ግን አሁን የተመዘገቡት አራት ልጆች አሉ። ለአራቱም ፈንድ የሚያደርጋቸው ድርጅቶች የተወሰኑ አግኝተናል። ወደፊትስ በመላ ቡና እንዴት ይቀጥላል? እኛ ላይ የሰለጠኑት ልጆች እራሳቸውን ችለው ይህንን ቡና ወደፊት ዓለም ላይ ቢያሳዩ፣ በተለይ ዋናው ራሳቸውን መቻል ነው። ለእኔ ትልቁ ቁም ነገር እሱ ነው የሚታየኝ። ከዛም በተጨማሪ ያው የኛን ቡናም ማስተዋወቃቸው፣ ወደፊት ደግሞ እነሱም ተመልሰው ወደኋላ ደግሞ አዲስ የመጡትን ልጆች ኮች የሚያደርጉበት እድል እንዲፈጠር እና ይሄ ነገር ሶሳይቲ ውስጥ የሆነ ነገር ይቀይራል ብዬ በማሰብ ነው እውነት ይሄ ነገር የጀመር ነው እና ደስ የሚለኝም ያንን ባይ ነው። ኤልዳና ኢትዮጵያ ያለች በገበያ ጥናት ወይም ማርኬቲንግ ትምህርት ተመርቃለች። በተወሰነ ደረጃ የገበያና የንግድ እውቀቱ ቢኖራትም የስራ ፈጠሯን ጀርመን ላይ እውን ለማድረግ የተወሰነ መንገድ መጓዝ ነበረባት። ከመጽሐፌ ሜንቶሪንግ ነበረኝ፣ ኮቺንግ ነበረኝ። የተለያዩ ወርክሾፖች መውሰድ ነበረብን። ስኮላርሽፕ ከኬፍደቡ አግኝተን ስምንት ወር ሙሉ እዚህ ሀሳብ ላይ ስንሰራ ነበረ። በቃ እንዴት ነው መሬት ላይ የሚወርደው ይህ ሀሳብ የሚለው ማለት ነው። ድሮ በሀሳብ ደረጃ ነው፣ ምን እንደማድረግ አላውቅም ነበረ። የት ነው የሚሄደው? ማንን ነው የምጠይቀው? ቢዝነስ ሞዴል ምንድን ነው? ይሄ ይሄ ነገር ትምህርት ቤት ብትማሪው ሰብሰነው አናውቅም፣ አ ኤክስፒሪንስ የለንም። ትልቁ የተማርኩበት ነገር ይህንን ነው። ሁላችንም እንደዚህ አይነት ነገር በተለይ ቢዝነስ መክፈት የምንፈልግ ልጆች፣ በተለይ ስታርታፕ ምናምኖች፣ ዝም ብሎ የሚከፈት ነገር የለም። ትልቅ ኮቺንግ እና ሜንቶሪንግ የሚባሉት ነገሮች መጠቀም አለብን። ወጣቷ በተጓዘችበት ተመሳሳይ መንገድ መጓዝ ለሚፈልጉ እና ኢትዮጵያ ለሚገኙ ወጣቶች ደግሞ የስራ ፈጠራቸውን የትና እንዴት እንደሚያስተዋውቁ ኤልዳና ጠቁማለች። እንደዚህ አይነት የፈጠራ ስራ የሚያስቡ ልጆች የቢዝነስ አይዲያቸውን ይዘው ወይም ደግሞ ሀሳባቸውን ይዘው ኤክስ ሀብ አዲስ ሞርኒንግ ስታር ሞል ላይ አምስተኛ ፎቅ በመሄድ በመመዝገብ በሀሳብ ላይ ያለውን ነገር ይዘው ሄደው በማካፈል የስልጠና ወይም ደግሞ የድጋፍ ወይም ደግሞ ምን አይነት መንገድ መሄድ እንዳለባቸው የት ማመልከት እንዳለባቸው የሚረዱ ሰዎች ስላሉ እዛ ሄደው በማመልከት ሀሳባቸውን ወደ ስራ ሊለውጡት ይችላሉ ትላለች የበመላ ቡና መስራች ኤልዳና ወልዴ። ሳምንት በሌላ ዝግጅት እንገናኝ። ልደት አበበ ነኝ። ጤና ይስጥልኝ።